የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።

ንግግሩ እንደቀጠለ ነው። ሌሎችም የዛሬ ውሎ ጉዳዮች በኢትዮጵያ መንግስትና በህወሓት መካከል ባለፈው ሳምንት ስለተጀመረው የሰላም ድርድር ነው የምናወራው። ዛሬም ውሎ ቀጥቷል። ትናንት እሁድ ይጠናቀቃል ተብሎ ሲጠበቅ የነበረው ንግግር በእስካሁኑ ቆይታው ምን ላይ እንደደረሰ ግን ከየትኛውም ወገን የተሰማ ነገር የለም።

አሁን የምጠብቀው በኢትዮጵያ ላለው ሁኔታ ለሀገሪቱ ሲባል አንዳች የሰላም ስምምነት እንዲደረስ ነው። ዝርዝሩን በመጽሔቱ ክፍለ ጊዜ እናቀርባለን። ዩናይትድ ስቴትስ በአፍሪካ ቀንድ ልዩ መልእክተኛዋን ጨምሮ የቀረበውን ይህን ንግግራቸውን የተመለከተ ዘገባ ይኖርናል። በሰኞ መስከረም

ሰኞ ጥቅምት 21 2015 ዓ ም ጤና አስጥልኝ እንደምናመሻችሁ። ክብራትና ክብራን አድማጮቻችን የምሽቱ አስተናጋጃችሁ አሉ አከበደ ነኝ። የምሽቱ አቀናባሪ ብርሃን ኃይሉ፣ ኮርኔልየስ ቲነር ደግሞ ለምህንድስ እናው ተሰይሟል። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ

ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ደቡብ አፍሪካ ውስጥ እየተካሄደ ያለው የኢትዮጵያ የሰላም ንግግር ዛሬም መቀጠሉን ቅርበት ያላቸውን ባለስልጣን ጠቅሶ አሶሲየትድ ፕሬስ ዘግበዋል። በአፍሪካ ሕብረት የሚመራው ድርድር አንዳንድ ምሁራንና የጤና ባለሙያዎችን ግምት መሰረት በማድረግ በመቶ ሺዎች ለሚቆጠሩ ሰዎች እልቂት ምክንያት እንደሆነ ዩናይትድ ስቴትስ ያሳሰበችበትን ግጭት ለማስቆም ተስፋ የተጣለበት መሆኑ ተነግረዋል።

ድርድሩ ባለፈው ሳምንት ሲጀመር እስከ ትናንት እሁድ እንደሚካሄድ የደቡብ አፍሪካ ባለስልጣናት ፍንጭ ሰጥተው ነበር። ይሁን እንጂ ድርድሩ የሚጠናቀቅበት ቀን አልተቆረጠለትም ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ቃል አቀባይ ኤባ ካሎንዶ በላኩት መልእክት እንደነገሩት አጃንስ ፍራንስ ፕሬስ ዘግበዋል። ኤኤፍፒም አክሎ ንግግሮቹ ነገም ማክሰኞ ሊቀጥሉ እንደሚችሉ ለትግራይ ልዑካን ቅርበት ያላቸው ምንጮች እንደጠቆሙት አመልክተዋል።

በጦርነቱ ውስጥ ወታደሮቿን ከኢትዮጵያ ፌዴራል መንግስት ኃይሎች ጎን ያሰለፈችው ኤርትራ የድርድሩ አካል አለመሆኗ የሚታወቅ ሲሆን የየትኛውም ወገን ተደራዳሪዎች እስካሁን ያወጡት መግለጫም ሆነ መረጃ እንደሌለ አሶሴትድ ፕሬስ ዘግቧል። ንግግሩ ከተጀመረ በኋላ እንኳ ኤርትራውያን ሰላማዊ ሰዎችን እንደሚገድሉ እማኞች ነግረውኛል ሲል አሶሴትድ ፕሬስ ዘግቧል።

የኤርትራም ሆነ የኢትዮጵያ መንግስት ባለስልጣናት ሲቪሎችን ኢላማ እንደማያደርጉ ቀደም ሲል በተደጋጋሚ አስታውቀዋል። በቅርቡ ሽረ አካባቢ ተደርጎ በነበረ ውጊያ በሲቪሎች ላይ ደርሷል በተባለው ጉዳይ ማዘኑን የጠቆመው የኢትዮጵያ መንግስት ሁኔታውን እንደሚመረምርና ተጠያቂዎችን በኃላፊነት እንደሚይዝ አስታውቆ ነበር።

በተፋላሚዎቹ ወገኖች መካከል ያለው መካሰስ የቀጠለ ሲሆን የፌዴራሉ መንግስት የትግራይ ክልልን የሚያስተዳድር ከትግራይ ተወላጆች ውጪ የሆነ ምስለኔ አስተዳደር ለመሾም ተዘጋጅቷል ሲሉ የህወሓት ጦር ዋና አዛዥ ያቀረቡትን ክስ መንግሥት ያስተባበለ ሲሆን፣ ሰራዊቱ ወደ ያዛቸው አካባቢዎች እርዳታ መላክ መጀመሩንም ገልጸዋል። አድማጮች፣ ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል።

የናይጄሪያው ፕሬዝደንት ሙሐሙዱ ቡሃሪ ባለፈው ሳምንት በዋና ከተማ አቡጃ የሚገኙ ብዙ የውጭ ሀገር ሚስዮኖች ላይ የሽብር ማስጠንቀቂያ መድረሱን ተከትሎ ዛሬ ሰኞ የጦር አዛዦች ከፖሊስና ሌሎች የጸጥታ ኃላፊዎች ጋር አስቸኳይ ስብሰባ እያካሄዱ መሆናቸው ተነገረ። የቡሃሪ ቃል አቀባይ ጋርባ ሼሁ የዛሬው ስብሰባ እንደሚካሄድ ያስታወቁት ትላንት እሁድ አመሻሹ ላይ ሲሆን የስብሰባው ዓላማ የአገሪቱን ደህንነት መዋቅር ለማጠንከር መሆኑን አመልክተዋል።

ዩናይትድ ስቴትስ፣ እንግሊዝ፣ አየርላንድ፣ ካናዳ፣ ጀርመን፣ ቱርክና አውስትራሊያ ዜጎቻቸው አስፈላጊ ካልሆነ ወደ ናይጄሪያ እንዳይጓዙ አሳስበዋል። የናይጄሪያ ባለስልጣናት አገሪቱ ሰላም መሆኗንና ምንም የሚያሰጋ ነገር አለመኖሩን ተናግረዋል። ይሁን እንጂ በነዋሪዎች መካከል ፍራቻን የፈጠረው ዛቻ አንዳንድ የንግድና ማህበራዊ እንቅስቃሴዎች እንዲዘጉ ማድረጉ ተዘግበዋል።

የናይጄሪያ የጸጥታ ኃይሎች በሰሜን የአገሪቱ ክፍል ያሉትን የጂሃዲስቶች ቡድኖች እየተዋጉ ሲሆን ቡድኖቹ ወደ ሌላው የአገሪቱ ክፍል እየተስፋፉ አይቀርም የሚለው ስጋት መፍጠሩ ተመልክተዋል።

ሩሲያ ዛሬ ሰኞ በርካታ የዩክሬን ከተሞችን መደብደቧን፣ ከኢላማዎቹ መካከል የመሰረተ ልማት አገልግሎት ተቋማት እንደሚገኙበት የዩክሬን ባለሥልጣናት ተናግረዋል። ሩሲያ ያካሄደችው መጠነ ሰፊ ጥቃት ከ50 በላይ ክሩዝ ሚሳይሎች የሚገኙበት መሆኑን የዩክሬን ጦር በማህበራዊ መገናኛ መድረክ ቴሌግራም ላይ ባስተላለፈው መልእክት አስታውቋል። ጥቃቱ የዋና ከተማይቱን የተወሰነ ክፍል የመብራትና የውሃ አቅርቦት ማቋረጡን

የኪቭ ከንቲባ ቪታሊ ክሊትስኮ ተናግረዋል። የዩክሬን ፕሬዝደንት ጽሕፈት ቤት ምክትል ሹም ካይረሎ ታይመሰንኮ የሩሲያ ሚሳይሎች በበርካታ የዩክሬን ግዛቶች የሚገኙ የመብራት ኃይል መሠረተ ልማቶችን ኢላማ ማድረጋቸውን አስታውቀዋል። ሩሲያ በበኩሏ በኃይል የያዘችው ክሬሚያ አቅራቢያ ባለው ጥቁር ባህር ላይ የነበሩ መርከቦችን አጥቅታለች ስትል ዩክሬንን ከሳለች። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ለዚህ ክስ መልስ በሚመስል ንግግራቸው

ጥቃቶቹን ኃላፊነት የጎደላቸውና አጸፋ ተብለው የሚጠሩም አይደሉም ብለዋል። ኩሌባ ባስተላለፉት የትዊት መልእክትም ሩሲያ በጦር ሜዳ ከመዋጋት ይልቅ ሰላማዊ ሰዎችን ትወጋለች ብለዋል። ሚኒስትሩ አክለውም ሩሲያ ይህን የምታደርገው አሁን ድረስ ሚሳይሎቹና ዩክሬናውያንን የመግደል ፍቃዱ ስላላት ነው ሲሉ ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ

የመካከለኛው ምስራቅና የሰሜን አፍሪካ አገሮች ምጣኔ ሀብት እንደ አውሮፓውያኑ የዘመን አቆጣጠር በ2022 ጠንካራ እንደነበሩ ገልጾ ሆኖም ባለሁለት አሃዙ የዋጋ ግሽበት በሚቀጥለው ዓመት በቀጠናው የሚኖረውን እድገት አዝጋሚ እንዲሆን ያደርገዋል ተብሎ እንደሚጠበቅ አስታውቀዋል። አይኤምኤፍ ዛሬ ሰኞ ባወጣው መግለጫ በቀጠናው ያሉት አገሮች አጠቃላይ የአገር ውስጥ ምርት እንደ አውሮፓውያኑ የዘመን አቆጣጠር በ2022 ዓ ም በአምስት ከመቶ እንደሚያድግ ተንብየዋል።

በዩክሬኑ ጦርነት የተነሳ አንዳንድ የአውሮፓ ሀገሮች የሚገዙትን የነዳጅ ዘይት ከሩሲያ መግዛት ትተው ወደ ሌላ አገር በማዛወራቸው በተፈጠረው የንግድ ልውውጥ ተጠቃሚ የሆኑ የነዳጅ ዘይት አምራች አገሮች የአገር ውስጥ ምርት እድገት ደግሞ አምስት ነጥብ ሁለት ከመቶ መሆኑን አይኤምኤፍ አስታውቀዋል። ይሁን እንጂ በከፍተኛ የምግብና የሸቀጥ ዋጋ ሳቢያ እንደ አውሮፓውያኑ የዘመን አቆጣጠር በ2023 ለሶስት ተከታታይ ዓመታት የዋጋ ግሽበቱ በዕጥፍ ያድጋል ተብሎ የሚጠበቅ ሲሆን የቀጠናውንም እድገት አዝጋሚ

እንዲሆን ያደርገዋል ሲል አይኤምኤፍ አስታውቋል። በሚቀጥሉት አምስት ዓመታት ወደ መካከለኛው ምስራቅ ዘይት ላኬ አገሮች የሚፈሰው ተጨማሪ ገቢና የፋይናንስ ክምችት መጠን ከአንድ 1 ትሪሊዮን ዶላር በላይ እንደሚሆን ይጠበቃል ሲልም ዓለም አቀፉ የገንዘብ ድርጅት ተንብየዋል።

ጥቅምት 29 ወይም እንደ ኤሮፓ አቆጣጠር ህዳር 8 የሚካሄደው የዩናይትድ ስቴትስ የፕሬዚደንታዊ ዘመን የአጋማሽ ዘመን ምርጫ አንድ ሳምንት ገደማ የቀረው ሲሆን ዲሞክራቶቹ በምክር ቤቶቹ ያላቸውን አብላጫ መቀመጫ ይዘው መቆየታቸውን ወይም ሪፐብሊካኖቹ የሁለቱም ምክር ቤቶች አብላጫ መቀመጫ ይቆጣጠሩ እንደሆን የሚወስን ይሆናል ተብሎ ይጠበቃል።

የስነ ተዋልዶ መብቶችን መጻይት አፈንታ ጨምሮ በርካታ የአገር ውስጥ ጉዳዮች በብዙ መራጮች አእምሮ ውስጥ እንዳሉ ተመልክተዋል። በአብዛኞቹ ክፍለ ግዛቶች ውስጥ ከዋናው ዕለት ቀደም ብሎ ድምፅ የተሰጠ ሲሆን

በዚህ ሳምንትም ፕሬዚደንት ጆ ባይደንና የልጅ ልጃቸው ናታሊ ፕሬዚደንቱ በኖሩባት የደሎዌር ክፍለ ግዛት ድምጻቸውን ሰጥተዋል። ብዙዎቹ ክፍለ ግዛቶች መቀመጫቸውን ይዘው ለመቆየት የሚወዳደሩ ተወካዮችን የማያሰጉ ቢሆንም ትልቅና እውነተኛ ፉክክር የሚታይባቸው አንዳንድ በጣት የሚቆጠሩ ክፍለ ግዛቶች ግን የዋሽንግተንን የኃይል ሚዛን እንደሚወስኑ ተነግረዋል።

ዲሞክራቶች ከእጃችን ሊያመልጥ ይችላል ብለው ከሚሰጉባቸው ግዛቶች አንዱ በሆነው እንደ ጆርጂያ ጠንካራ ፉክክር በሚታይባቸው ክፍለ ግዛቶች ጽንስ የማቋረጥ መብት በምርጫው ትልቅ ስፍራ እንደሚይዝ ተነግረዋል። በዩናይትድ ስቴትስ የምርጫ ታሪክ ስልጣን ላይ ያለው ፕሬዝደንት ፓርቲ በርካታ የህዝብ ተወካዮች ምክር ቤትና የተወሰኑ የመወሰኛው ምክር ቤት መቀመጫዎችን ማጣቱ የተለመደ ሲሆን ይህ በዘንድሮ የአጋማሽ ዘመን ምርጫም የሚቀጥል ከሆነ

የዋሽንግተንን የኃይል ሚዛን ለመቀየር በቂ ሊሆን እንደሚችል ተመልክተዋል። የጀርመን ባለሥልጣናት በኢራን አብዮታዊ ዘብ ላይ ሊጥሉ ያሰቡት ማዕቀብ ኃላፊነት የጎደለውና ገንቢም ያልሆነ ነው ሲል የኢራን የውጭ ጉዳይ ሚኒስቴር ተናገረ። የሚኒስቴሩ ቃል አቀባይ ናስር ካናኒ ለሪፖርተሮች ዛሬ በሰጡት መግለጫ

እንደዚህ ያሉ ማዕቀቦች ሕገወጥ ናቸው ብለዋል። የጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ ትናንት እሁድ ለጋዜጠኞች በሰጡት መግለጫ ጀርመንና የአውሮፓ ሕብረት በኢራን አብዮታዊ ዘብ ላይ ማዕቀብ ለመጣል እያሰቡበት መሆኑን ተናግረዋል። አብዮታዊ ዘቡን በአሸባሪ ድርጅትነት ዝርዝር ውስጥ እንዲመዘገብ ማድረግ የሚቻልበት መንገድ እየታሰበበት መሆኑም ሚኒስትሯ ተናግረዋል።

ሚኒስትሯ ይህን ያሉት የኢራን አብዮታዊ ዘብ አዛዥ ሁሴን ሳላሚ ተቃዋሚዎችን ከአሁን ወዲያ የሚያካሂዱትን ተቃውሞ ሰልፍ እንዲያቆሙ ማስጠንቀቂያ በሰጡ ማግስት መሆኑ ተነግረዋል። የእስልምናን ጥብቅ ያለባበስ ደንብ ጥሰሻል በሚል በስነ ምግባር ፖሊሶች ቁጥጥር ስር እንዳለች ሕይወቷ ያለፈውን የ22 ዓመቷ ማሃሳ አሚኒ ሞትን ተከትሎ ኢራን ውስጥ ለሳምንታት የተቃውሞ ሰልፍ ሲካሄዱ ሰንብተዋል።

አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደርጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብረን። አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው

ሰኞ ጥቅምት 21 2015 ዓ.ም፣ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቻችን ግርማ ደገፋና ሲያሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታዬ፣ የዌብና ማህበራዊ መገናኛ አቀናባሪያችን አባየሁ ገበያው ናት። የስቱዲዮ ምስልና ድምጽ አቀናባሪያችን ደግሞ ራማክሊን ነው። አድማጮች አሁን በቀጥታ ወደ ዕለቱ አብይረስ ነው

ንግግሩ እንደቀጠለ ነው። ሌሎች የዛሬ ውሎና ጉዳዮችንም እንመረምራለን። በኢትዮጵያ መንግስትና በህወሀት መካከል ባለፈው ሳምንት የተጀመረው የሰላም ድርድር ዛሬም ቀጥሎ ውሏል። ትናንት እሁድ ይጠናቀቃል ተብሎ ሲጠበቅ የነበረው ንግግር በእስካሁን ቆይታው ምን ላይ እንደደረሰ ግን ከየትኛውም ወገን የተባለ ነገር የለም። በተፋላሚ ወገኖች መካከል ያለው መካሰስ የቀጠለ ሲሆን ፌዴራሉ

የፌዴራሉ መንግስት የትግራይ ክልልን የሚያስተዳድር ከትግራይ ተወላጆች ውጭ የሆነ ምስለኔ አስተዳደር ለመሾም ተዘጋጅተዋል ሲሉ የህወሓት ጦር ዋና አዛዥ ያቀረቡትን ክስ መንግስቱ ያስተባብለው ሲሆን ሰራዊቱ ወደ ያዛቸው አካባቢዎችም እርዳታ መላክ መጀመሩን አስታውቋል። ኬኔዲ አባተ ተከታትሎታል።

ለሰሜን ኢትዮጵያው ግጭት ዲፕሎማሲያዊ መፍትሄ ለማምጣት ካለፈው ማክሰኞ ጥቅምት 15 2015 ዓም ጀምሮ በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ እየተካሄደ ያለው የሰላም ንግግር ዛሬም ቀጥሎ መዋሉ ታውቋል። የሰላም ንግግሩን ዝግጅት ጠንቅቀው የሚያውቁ አንድ ባለስልጣን ንግግሩ ስለመቀጠሉ አረጋግጠውልኛል ያለው አሶሲየትድ ፕሬስ፣ ሆኖም በጣም ጥብቅ በሆነ ምስጢር እየተካሄደ ነው ያሉትን ንግግር በተመለከተ ባለስልጣኑ ተጨማሪ መረጃ እንዳልሰጡት ዘግቧል

ተደርጓል። አዣንስ ፍራንስ ፕሬስ ደግሞ ደቡብ አፍሪካ ለሚገኘው የህወሀት ልዑካን ቡድን ቅርበት ያለው ምንጭ ውይይቱ እስከ ማክሰኞ ሊቀጥል ይችላል ማለቱን ጠቅሶ፣ በሌላ በኩል የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመድ ቃል አቀባይ ኤባካሎንዶ በላኩት የጽሁፍ መልእክት

በንግግሮቹ ላይ የቀን ገደብ አልተደረገም ማለታቸውን አመልክቷል። ከፍተኛ ሰብአዊና ቁሳዊ ውድመት ያስከተለው የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ወዲህ በሁለት ዓመታት ጊዜ ውስጥ ለመጀመሪያ ጊዜ በይፋ ተዘጋጅቶ እየተካሄደ ያለው የሰላም ንግግር ትናንት እሁድ ሊያበቃ እንደሚችል የአስተናጋጇ ሀገር ደቡብ አፍሪካ ባለስልጣን ጠቁመው እንደነበር የሚታወስ ሲሆን፣ በምን ሁኔታ እንደቀጠለም ከማንም የወጣ መረጃ የለም። እስካሁን ባለው ሂደትም ንግግሩ እየተደረገ ያለው በምን ጉዳዮች ላይ

ላይ እንደሆነና ስምምነት ላይ የተደረሰባቸው ወይም የተፋረሱባቸው ነጥቦች ይኑሩ አይኑሩ የተገለጸ ነገር የለም። በሌላ በኩል ግን ንግግሩ ከተጀመረ በኋላ እንኳን ኤርትራውያን ወታደሮች ትግራይ ውስጥ ሰላማዊ ሰዎችን እንደሚገድሉ እማኞች ነግረውኛል ሲል አሶሴትድ ፕሬስ ዘግቧል። የኤርትራም ሆነ የኢትዮጵያ መንግስት ባለስልጣናት ሲቪሎችን ኢላማ እንደማያደርጉ ቀደም ሲል በተደጋጋሚ አስታውቀዋል።

በቅርቡ ሽሬ አካባቢ ተደርጎ በነበረ ውጊያ በሲቪሎች ላይ ደርሷል በተባለ ግድያ ማዘኑን የገለጸው የኢትዮጵያ መንግስት ሁኔታውን እንደሚመረምርና በውጤቱ ላይ ተመስርቶ እርምጃ እንደሚወስድ አስታውቆ ነበር። እስካሁን ፍሬው ያልታወቀው የሰላም ንግግር በቀጠለበት በአሁኑ ወቅት ጦርነቱም በመካሄድ ላይ ሲሆን፣ በተወካዮቻቸው አማካኝነት ፕሪቶሪያ፣ ደቡብ አፍሪካ የሰላም ንግግሩን በማድረግ ላይ የሚገኙት የኢትዮጵያ መንግስትና ህወሀት መካሰሳቸውን ቀጥለዋል።

የህወሓት ጦር ዋና አዛዥ ጄኔራል ታደሰ ወረደ ሰሞኑን ለክልሉ መገናኛ ብዙሀን መግለጫ ሲሰጡ፣ የኢትዮጵያ ፌዴራል መንግስት ትግራይ ክልልን የመቆጣጠር እቅዱ እውን ከሆነ

በዶክተር አለሙ ስሜ የሚመራ ምስለኔ የትግራይ አስተዳደር ለመሾም መዘጋጀቱን እናውቃለን ማለታቸውን የትግራይ ቲቪ ዘግቧል። ዶክተር አለሙን ጨምሮ ፌዴራሉ መንግስት ሊያቋቁም ያሰበው የክልሉ አስተዳደር የትግራይ ተወላጆች ባልሆኑ ግለሰቦች እንደሚዋቀር መረጃው አለን ሲሉም ነው ጄኔራሉ የገለጹት። የኢትዮጵያ መንግስት በበኩሉ ይህን ክስ መሰረተ ቢስ ሲል አጣጥሎታል። የመንግስት ኮሚኒኬሽን አገልግሎት ትላንት እሁድ ጥቅምት ሀያ ባወጣው መግለጫ

የትግራይ ህዝብ በራሱ ልጆች እንጂ በማንም ሊተዳደር አይገባም። ፌዴራላዊ ስርዓቱም ይህንን አይፈቅድም፣ ህወሓትም ይህንን ያውቃል ብሏል። ህወሓት ምስለኔዎች ሊያስተዳድሩህ እየመጡ ነው ማለት የጀመረው

የትግራይ ህዝብ ከመከላከያ ሰራዊቱ ጋር እየተባበረ በመሆኑ በተፈጠረበት ድንጋጤ ነው ያለው የመንግስት መግለጫ። የኢትዮጵያ ህዝብ ከህወሀት ጋር የታገለው የምስለኔ አስተዳደር እንዲቀር ነው ሲልም አክሏል። የመከላከያ ሰራዊቱ በተቆጣጠራቸው የትግራይ ክልል አካባቢዎች ሰብዓዊ እርዳታ ማድረስ እንደጀመረ መንግስት አስታውቋል። ግጭቱ በአስቸኳይ እንዲቆምና ያልተገደበ የሰብዓዊ እርዳታ አቅርቦት እንዲጀመር በተደጋጋሚ ጥሪ ያቀረበችው ዩናይትድ ስቴትስ ሰሞኑን በሰጠቻቸው መግለጫዎች ካለፈው ነሐሴ ያን

store

የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በመሆናቸው ተጨማሪ እርዳታ አሁኑኑ ካልገባ ለርሃብ የተጋለጠው ህዝብ በተለይ ህጻናት በአስደንጋጭ ቁጥር መሞት ይጀምራሉ ማለቷ የሚታወስ ነው። ህወሀትም በክልሉ ግጭቱ በመቀጠሉ ምክንያት ሰብአዊ ቀውሱ እየተባባሰ ነው ሲል በተደጋጋሚ አመልክቷል። መከላከያ ሰራዊት የሚወስደው የመከላከል እርምጃ አንዱ ግብ ሰብአዊ እርዳታን ለተቸገሩ ወገኖች

ማድረስ ነው ያለው የኢትዮጵያ መንግስት ደግሞ ክልሉ ውስጥ ሰራዊቱ በያዛቸው አካባቢዎች ይህንኑ ተግባር መጀመሩን ገልጿል። የአደጋ ስጋትና አመራር ኮሚሽን ዶክተር ሽፈራው ተክለ ማርያም ትናንት ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ

መንግስት በትግራይ ክልል በመከላከያ ቁጥጥር ስር በሚገኙ አካባቢዎች ዛሬ ሶስት ሺህ ኩንታል የምግብ እህልና አልሚ ምግብ ልኳል ማለታቸውን ይዜያ ዘግቧል። በተጨማሪም መድኃኒቶች እና የሕክምና መገልገያ ቁሳቁሶችን የጫኑ ከባድ የጭነት ተሽከርካሪዎች ወደ ክልሉ ጉዞ ጀምረዋል ማለታቸውም በዘገባው ተጠቅሷል።

መንግስት ከረድኤት ድርጅቶች ጋር በመተባበር የሽሬ አየር ማረፊያን ጭምር በመጠቀም ለትግራይ ክልል ነዋሪዎች እርዳታ ለማድረስ ኮሚቴ አቋቁሞ ዝግጅት በማድረግ ላይ መሆኑን መግለጹም አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

አመሰግናለሁ ኬኔዲ። አድማጮች ተከታዩም ርዕስ ከዚሁ ጋር ያቆየናል። በደቡብ አፍሪቃ በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል ለመጀመሪያ ጊዜ እየተካሄደ ያለው የሰላም ንግግር ሁለት ዓመት ለሚጠጋ ጊዜ ለዘለቀው ጦርነት ማብቂያ አንዳች ተስፋ አጭሯል ይላል ሊንዳ ጊብታሽ ከጆሃንስበርግ ያደረሰችን ዘገባ

ወደ ውይይቱም ሆነ ወደ ትግራይ ክልል የመገናኛ ብዙኃን እንዲገባ ባይፈቀድም በደቡብ አፍሪካ የሚኖረው የኢትዮጵያ ማህበረሰብ ከፍተኛ እልቂት ያስከትለውን ግጭት ማስቆም የሚችል ስምምነት ላይ እንደሚደረስ ተስፋ ያደርጋል ትላለች። ሙሉ ዘገባውን ስምኝሽ የቆየ እንደሚከተለው ታቀርበዋለች። ጆሀንስበርግ በሚገኘው ንግስት ሳባ የኢትዮጵያን ምግብ ቤት የፖለቲካ ልዩነት ሳይለይ ሰዎች ምግብ ይመገባሉ።

ባህላቸውንም ያወድሳሉ። ከሁለት ዓመት በፊት በኢትዮጵያ መንግስትና በህወሓት መካከል በሰሜን ኢትዮጵያ የእርስ በእርስ ጦርነቱ ሲቀሰቀስ የምግብ ቤቱ ባለቤት የሆነው ወንዱ ተስፋዬ ከባድ ድንጋጤ እንደፈጠረበት ይናገራል። ያልጠበቅኩት ክስተት ነበር። ይሁን እንጂ የጦርነት ማብቂያ እንደሚበጅለት ተስፋ አድርጋለሁ። እናም በሀገሪቱ ሰላም እንደሚሰፍን አምናለሁ።

የተባበሩት መንግስታት ድርጅት በጦርነቱ ሳቢያ ቁጥሩ ከአምስት ነጥብ ሁለት ሚሊየን በላይ የሚሆን ህዝብ ለረሃብ መጋለጡን ሲያስታውቅ፣ ጦርነቱ እንዲቆም በሚል የዓለም አቀፉ ማህበረሰብ የሚያደርገው ግፊት በከፍተኛ ደረጃ ጨምሯል። በአፍሪካ ህብረት መሪነት በሁለቱ ተፋላሚ ወገኖች መካከል የሚደረገው የሰላም ንግግር ባለፈው ሳምንት በደቡብ አፍሪካ ጀምሯል።

የሰላም ንግግሩ ለጦርነቱ ማብቂያ ሊበጅ ይችላል የሚለው እይታ ተስፋዬን ጨምሮ በውጭ በሚኖሩ በርካታ ኢትዮጵያውያን ዘንድ ተስፋ አሳድሯል። አሁን የምጠብቀው በኢትዮጵያ ላለው ሁኔታ ለሀገሪቱ ሲባል አንዳች የሰላም ስምምነት እንዲደረስ ነው። እዚህ ደቡብ አፍሪካ በእርግጥ በጣም ትልቅ የኢትዮጵያ ማህበረሰብ አለ።

በአንጻሩ የአፍሪካ ህብረትም በዚህ ጉዳይ ላይ ብዙ ተሳትፎ እያደረገ ነው። በዌስተርን ኬፕ ዩኒቨርሲቲ እንደሚያስተምሩት ናምህላ ማት ሻንዳ ያሉ የፖለቲካ ተንታኞች በህጉሪቱ ለሚከሰቱ ግጭቶች አፍሪካ መር መፍትሄ ይበጃል በሚለው ይስማማሉ። ንግ

እኔ እንደሚመስለኝ ሌሎች የቀጠናው ኃይሎች ሲገቡበት የሀገር ውስጥ ግጭት መሆኑ ያቆመ ይመስለኛል። በጦርነቱ መጀመሪያ ሰሞን በሺዎች የሚቆጠሩ ስደተኞች ወደ ጎረቤት ሀገር ሱዳን ሲሰደዱ ተመልክተናል። ያ በራሱ ግጭቱን የቀጠናው ግጭት ያደርገዋል፤ ምክንያቱም ሱዳኖችም ገብተውበታልና ኢዮብ እስራት እንደ አውሮፓያን የዘመን አቆጣጠር በ2002 ዓ ም አገሩን ጥሎ ወደ ደቡብ አፍሪካ እንዲኮበልልና

የንግድ ሥራውን ከዚያ እንዲጀምር ያደረገው በኢትዮጵያ የነበረው ያለመረጋጋት አንዱ መሆኑን ይናገራል። ይህ የአሁኑን የግጭት ሁኔታ መከታተል ለእርሱ በእጅጉ አዳጋች እንደነበር የሚናገረው እዮብ ካለበት ብዙም ባልራቀ ስፍራ እየተካሄደ ያለው የሰላም ንግግር ሲሰማ ጭንቀቱ ቀለል እንዳለለት ያስረዳል።

ደቡብ አፍሪካ በተቀሩት የአፍሪካ ሀገሮች ላይ ተጽዕኖ የማሳደር አቅም አላት። በመሆኑም የሰላም ንግግሩ እዚህ በመደረጉ አንዳች መልካም ውጤት ያስገኝ ይሆናል ብዬ አምናለሁ። እናም ይህ ትክክለኛው ቦታ ነው ብዬ አምናለሁ። ይህን ንግግር ለማስተናገድ ከደቡብ አፍሪካ የተሻለ ሌላ ሀገር አይታየኝም።

እንደ ማትሻንዳ ያሉ ባለሙያዎች ግን በመካሄድ ላይ ያሉት ንግግሮች ሰላምን ለማምጣት ለሚደረገው ረጅም ሂደት የመጀመሪያው እርምጃ ብቻ መሆኑን ያስጠነቅቃሉ። እንደሚመስለኝ ይሄ ስብሰባ እንዴት ድርድሩ ግጭቱን እንደሚያስቆም ሳይሆን፣ በምን ላይ መደራደር እንዳለባቸው ለመስማማት ነው

ሁለቱም ወገኖች በአስቸኳይ ግጭቱን ለማቆም ወደ ትግራይ ያላቋረጠ እርዳታ እንዲገባና በመሳሰሉት እንዲስማሙ ለማድረግ እነዚህ መሰረታዊ ነገሮች ብቻ ናቸው። እስካሁን ስለ ንግግሩ ምንም አይነት መረጃ አልተሰጠም። ይህ ማለት ለጊዜው በሀገር ውስጥም ሆነ በውጭ ሆነው የሰላም አዋጅ መስማት የሚመኙ ኢትዮጵያውያን መጠበቅ አለባቸው።

አመሰግናለሁ። ስም መኝሽ አድማጮች፣ በተከታዩ ርዕስ ደግሞ ከደቡብ አፍሪቃ ወደ ሰሜን ኢትዮጵያ እናቀናለን። የኤሌክትሪክ አገልግሎት ተቋርጦባቸው የነበሩ የአላማጣ ከተማና አካባቢው አገልግሎት ማግኘት ጀምረዋል። በሰሜኑ ጦርነት ሳቢያ የኤሌክትሪክ አገልግሎት ተቋርጦባቸው ከቆዩት አካባቢዎች መካከል የአላማጣ ከተማና አካባቢው ቀበሌዎች ከትናንት ጀምረው አገልግሎት ማግኘታቸውን የኢትዮጵያ ኤሌክትሪክ ኃይል

አስታውቋል። ሌሎች የአማራና የትግራይ ክልል ከተሞችም አገልግሎቱን የሚያገኙበት ሁኔታ መፈጠሩን ነው መስሪያ ቤቱ ያስታወቀው። በሰሜኑ ጦርነት ሳቢያ ጉዳት የደረሰበት የወልዲያና የአላማጣ ከፍተኛ ኃይል ማስተላለፊያ መስመር ተጠግኖ ኃይል ለማከፋፈል የሚያገለግለው መስመር ዝግጁ መሆኑም ተጠቅሷል። መስፍን አራጌ ነው ያጠናቀረው።

ከቆቦ ከተማ 30 ኪሎ ሜትር ርቀት ላይ የምትገኘው አላማጣ በጦርነቱ ምክንያት ለበርካታ ወራት የኤሌክትሪክ አገልግሎት ሳያገኙ ከቆዩ ከተሞች አንዷ ናት። ባለፈው ነሐሴ እንደገና የተቀሰቀሰውን የሰሜን ኢትዮጵያ ጦርነት ተከትሎ የመከላከያ ሰራዊቱ በተቆጣጠራቸው አካባቢዎች ከዚህ በፊት ተቋርጠው የቆዩ መሰረታዊ አገልግሎቶችን እንደሚያስጀምር መንግስት ቀደም ሲል መግለጫ ያወጣ ሲሆን የአላማጣ ከተማም የዚሁ አገልግሎት ቀዳሚ ተጠቃሚ መሆኗን በኢትዮጵያ ኤሌክትሪክ ኃይል ቀጥተኛ የኤሌክትሪክ ማስተላለፊያ መስመሮች

የጥገና ክፍል ኃላፊ ተስፋ የመንግስቱ አስታውቀዋል።

አላማጣ ሰብስቴሽን ከባህር ዳር ያገኛል፣ ከኮምቦልቻ ያገኛል፣ ከሸጎዳ ያገኛል። ይሄ ሰብስቴሽን የአላማጣ ኤሌክትሪክ ማከፋፈያ ጣቢያ ሰሜን ወሎ ዞን ላሉት ደግሞ ለላሊበላ፣ ለዋግምራ ዱም አልፎ ለትግራይ ማይጨው እና ቆቦ ራሱ ለአላማጣ ከተማ እዛ አካባቢ ላሉ ከተሞች ሙሉ ኤሌክትሪክ የሚሰጥ ማከፋፈያ ጣቢያ ነው። ከኮምቦልቻ አላማጣ የሚሄደውን የሁለት መቶ ሰላሳ ኬቪ እሱን ጠግነን አሁን ጣቢያውን ዝግጁ አደረግን። ከትናንትና ምሽት ጀምሮ የአላማጣ ከተማ ኤሌክትሪክ ማግኘት ስራ ጀምሯል ማለት ነው።

ከውስጥ የስልክ አገልግሎት ባይጀምርም ኔትወርክ ካለበት ከፍተኛ ስፍራዎች ላይ በመሆን ለአሜሪካ ድምፅ አስተያየታቸውን የሰጡ አንድ ስማቸውን መጥቀስ ያልፈለጉ አስተያየት ሰጪ የኤሌክትሪክ አገልግሎቱ እንደጀመረ አረጋግጠዋል። አለማጣ ያሉ ዙሪያዎች ትናንትና ማታ መጣ። ከዛ አራት ሰዓት ከሀያ ጠፍተው ነበር። አሁን ጠዋት ደግሞ መጣ። ወደ በጤና ባለሙያነት እንደሚያገለግሉ የተናገሩት አስተያየት ሰጪ የአገልግሎቱ መቋረጥ በተለይ በጤናው ዘርፍ ላይ አሳድሮ ነበር ያሉትን ተጽዕኖ እንዲገልጸውታል ሂፓታይት ቫክሲን የሚባለው እሱ አሁን

መብራት ባለመኖሩ ሌሎችም አሉ። አሁን ኢንሱሊን አለ የስኳር አለ የቴት ያለ የቲታነስ የሚባላለ ብዙ ነገሮች አሉ። አንታይዲና የሚባሉ አሉ። ብዙ መድኃኒቶች ኤክስ እንዲሆኑ አድርጎናል። ከአገልግሎት ውጭ ወይም ደግሞ አዎ መብራት ከሌለ አጋጣሚ ለሀያ አራት ሰአት ለሶስት ቀን ለሁለት ቀን የሚቋቋም አለ ከዛ በላይ ለረጅም ሰዓት ከጠፋ ግን ከአገልግሎት ውጭ። ጦርነቱ ከፈጠረባቸው አለመረጋጋት ባለፈ የኤሌክትሪክ አገልግሎት አለመኖሩ በኑሯቸው ላይ ያስ

ከተለው ጫና የከፋ እንደነበረ አክለው ጠቅሰዋል። ሰዎች ዶቄት በጣም ውድ የሚሆንበት የሚበላው ሰው የሚያጣበት ሰዓት ነው፣ ብዙ ነገር ነው። በጦርነቱ ምክንያት ከፍተኛ ጉዳት እንደደረሰበት ሲነገር የነበረው የወልድ አላማጣ ከፍተኛ የኃይል ማስተላለፊያ መስመር ተጠግኖ ዝግጁ መሆኑን ያመለከቱት አቶ ተስፋዬ ለህብረተሰቡ ኃይል የማከፋፈል ስራው በአጭር ጊዜ ውስጥ ይጠናቀቃል ብለው ተስፋ እንደሚያደርጉ ገልጸዋል። ሙሉ ለሙሉ በሰቆጣም፣ በላሊበላም፣ በቆቦም ሳይድ በሁሉም በኩል ዝግጁ አድርገናል። ቀጣይ

በዚህ በአፋር ሳይድ የሚሄደው መስመር የኢትዮጵያ ኤሌክትሪክ አገልግሎት መስመሮቹን ዝግጁ የማድረግ ስራ ይሰራል ብለን ነው ተስፋ የምናደርገው። በእኛ በኩል አሁን ያለውን ለሁለት ዓመት አካባቢ የተጎዳ ማህበረሰብ ነው። በዛም በኩል የነበረው እና ከፍተኛ ርብርብ አድርገን ትናንትና ስራችንን ሙሉ ለሙሉ በማጠናቀቅ የሀይል የመስጠት ስራ ጀምረናል። ትግራይ አካባቢ ማከፋፈያ ጣቢያዎቹ ባለሙያ ይኑር አካባቢ ካለ የጸጥታ ችግር አኳያ እኛ ገብተን ቼክ ማድረግ አልቻልንም። መረጃም አላገኘንም። በእኛ በኩል መሀል ላይ እነሱንም

ዝግጁ አድርገንላቸዋል። ከዚ በማይጨው በኩል እና በኮረም አልፎ የተለያዩ ወረዳዎች እንዳሉ ነው መረጃ ያለን። እነሱን ሙሉ ዝግጁ አድርገንላቸዋል። ለደንበኞች ሀይል የማከፋፈል ኃላፊነቱን የወሰደው በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደ ሰማያት በበኩላቸው እንዳረጋገጡት በሰቆጣና አካባቢው የኤሌክትሪክ ሀይል ለማከፋፈል እየተሰራ ያለው የጥገናና ቴክኒክ ስራ ዘጠና በመቶ ተጠናቋል። የሰቆጣ የስልሳ ስድስት ትራንስሚሽን ላይን ጥገና እየተከናወነ ነው። እሱ ዘጠና ፐርሰንት

ፕሮጀክት ጥገናው ተከናውኗል። በቀጣዮቹ ቀናት ውስጥ በያዝነው ፕሮግራም መሰረት ኤሌክትሪክ እናገናኛለን ማለት ነው። ይሁን እንጂ ከቆቦ እስከ ዋጃ ያለው አስራ አምስት ኪሎ ሜትር ገደማ የሚገኘውና ዋናውን መስመር ተከትሎ ያለው ደን በአለመመንጠሩ የሀይል አቅርቦት ለማድረግ እንቅፋት እንደፈጠረባቸው አቶ ሽመልስ አመልክተዋል። ካላማጣ ቆቦ ያለው የመካከለኛ መስመር ጥገና በአንድ ሳምንት ውስጥ እናጠናቀቃለን ካልነው አንድ ቀን ቀድመን ስራውን ያጠናቀቅን ቢሆንም ቀደም ሲል የነበረው ስጋ

That's the...

ወደ አስራ ስምንት እስከ ሀያ ኪሎ ሜትር ማለት ነው። እዚህ አካባቢ በብዙ ጊዜ የሚበቅለው ግራር ነው። ከበድ የሚል ዛፍ ነው። በሱ ምክንያት ኤሌክትሪክ ማገናኘት አልተቻለም። ከአካባቢው መስተዳድር ጋር በጋራ ለመስራት አሳውቀናል። ያ ባለመጠናቀቁ መካከለኛ መስመር ጥገናው ቢካሄድም ቆቦና ዙሪያውን ያሉ ከተሞች ኤሌክትሪክ አላገኙም። ነፃ ከወጡ አካባቢዎች ላይ ድንገት በአካባቢው ሊተባበረን የሚችል የከተማ አስተዳደር ላይኖር ይችላል ብለን ስላሰብን ከአላማጣ እስከ ዋጃ ያለውን በጣም በርካታ

የጉል መሰራተኞች በማስገባት ከአስር ኪሎ ሜትር በላይ ዛፍ ምንጣሩ አከናውነናል። አላማጣ ወረዳ ኤሌክትሪክ አገልግሎት ይኝተዋል። አላማጣ ከተማ በሰሜን ወሎ ዞን የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያ ይዘት ዝግጅትና ስርጭት ቡድን መሪ አየና ማረ ችግሩ እንዳለ አምነው በመጪዎቹ ሁለት ቀናት ውስጥ ለማስተካከል እንሰራለን ብለዋል። የመብራት አገልግሎት ያው ተቋርጦ ቆይተዋል እና መሰረተ ልማቶቹም ፖሎቹ ሽቦ ተቆራርጦ ወድሞ የነበረበት ነበር። አሁን ጅንተ አካባቢ ለቆ በወጣበት

ሰው ለማገናኘት የመብራት ኃይል ባለሙያዎች ለጠቀን እየሰሩ ነው። በዋናው መስመር አቋርጧቸው የሚሄደው ዛፎች በቤቶች ላይ የሚሆን

ከቤቶች ውጭ ያለ ዛፍ አለ። አሁን እሱ በተለይ አዩብ ዜሮ ሶስት ባርጎም የሚባል አለ። እሱ ቅንጭፍቱ ሙሉ በሙሉ በመብራቱ ወጥቶ ላይ ያለበት ይለ ነበር። ህብረተሰቡ ይህ ችግር እንደገጠማቸው ሰዎቹ አሳውቀዋን፣ ለስራችን እንቅፋቱ ነው ብና መስተካከል አለበት የሚል ነው። አንዳንድ ግለሰቦችን ፈቃደኛ ያለመሆን ነገር አለ። አሁን ግን አመራር ተመድቦ በአጭር ጊዜ ይሄ ተመንጥሮ አገልግሎት እንዲሰጥ ነው። በዚህ ሁለት ቀን ሶስት ቀን ይጠናቀቃል ብለን እናስባለን። ካልሆነ በዘመቻ መልክ ሁሉንም ንቅናቄ ተፈጥሮ ይሄ መጽዳት አለበት ነው የጥገና እና የኃይል አቅርቦቱ

ሲጠናቀቅ ከአላማጣ ማከፋፈያ ጣቢያ በ66 ኪሎ ቮልት ኃይል ሲያገኙ የነበሩት ላሊበላ፣ ሰቆጣና ቆቦ እንዲሁም ማይጨውና አካባቢያቸው ኃይል እንደሚያገኙ አቶ ተስፋዬ ገልጸዋል። ከቀናት በፊት ከአሜሪካ ድምጽ ጋር ቆይታ የነበራቸው አቶ ተስፋዬ አገልግሎቱ ሲጀምር የሰሜን ወሎና ዋግምራ ዞኖች እንዲሁም ከፊል የትግራይ እና የአፋር አካባቢዎች ለኃይል አገልግሎት ዝግጁ እንደሚያደርጉና ይህም ከአስር ቀናት ባልበለጠ ጊዜ ውስጥ ተግባራዊ እንደሚሆን ጠቁመው ነበር።

ኃላፊው ተደረገ ባሉት ርብርብ ከታቀደለት ጊዜ ቀድሞ ማጠናቀቃቸውን የተናገሩት ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።

አመሰግናለሁ መስፍን። አድማጮች፣ በተከታዩ ርዕስ ደግሞ ከአላማጣ ወደ ምስራቅ ሸዋ ነው የምንመለሰው። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌና በውሰቱ ወረዳዎች መንግስት ሸኔ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን

ተፈጸመ ባሉት ጥቃት የተፈናቀሉ ዜጎች ወደ ቀያቸው እየተመለሱ ነው ሲል የዞኑ አስተዳደርና ፖሊስ አስታወቀ። በመስከረም ወር ተፈጸመ በተባለው በዚህ ጥቃት በሺዎች የሚቆጠሩ ሰዎች ተፈናቅለው ወደ ደቡብ ክልል መሰደዳቸውን በሃዲያ ዞን ሆሳና ከተማና በከንባታ ዞን የተጠለሉ ተጎጂዎች ለአሜሪካ ድምፅ በስልክ አስተያየት ሰጥተዋል። ተፈናቃዮቹ አክለውም የመታሃራና አካባቢው ጥቃት

የተፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራውና የኢትዮጵያ ፓርላማ ግን ሸኔ በሚል በአሸባሪነት በፈረጀው ቡድን ነው ይላሉ። በጥቃቶቹም 14 ሰዎች መገደላቸውን ተናግረዋል። ታጣቂ ቡድኑ ለዚሁ ውንጀላ በሰጠው ምላሽ ኃይሎቻችን ብሔራቸውን ወይም ዘውግ ለይተው በሰላማዊ ዜጎች ላይ ግድያ ፈጸሙ የሚለው የሐሰት ፕሮፓጋንዳ ነው ሲሉ ከሷል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል።

ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና የኢትዮጵያ ፓርላማ ሸኔ በሚል በአሸባሪ የተፈረጀው ቡድን መስከረም 18 እና 19 ጥቃት ፈጽሟል በሚል በተጎጂዎችና በአካባቢው አስተዳደር የተወነጀለው በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታለና ቦሴት ወረዳዎች ውስጥ ነው። በመተሐራ ከተማና አካባቢው በሚገኙትና አባድር፣ ኑራኤል፣ አላጌና መርት የተባሉ በሚጠሩት ካምፖች በተፈጸመ ጥቃት ንጹሐን መገደላቸውና በርካታ ነዋሪዎችም መሰደዳቸውን ተጎጂዎች ጠቁመዋል።

በኦሮሚያ ክልል የምስራቅ ሸዋ ዞን ፖሊስ አዛዥ ኢንስፔክተር ሱልጣን አባ ቡልጋ የተፈናቀሉ ዜጎችን ወደ ቀያቸው መመለስ ተጀምሯል ሲሉ ለአሜሪካ ድምፅ ተናግሯል። እዚ አካባቢ የሚኖሩ ሰዎች የተወሰኑ ትምህርት ቤት አካባቢ ተሰባስቦ ነበረ። እነሱን አሁን እኛ አወያይተን ቀጥታ ይሉም ጥበቃ አደረግላቸዋል ወደ ቤታቸው ተመለሱ ተብሎ ጥበቃ መደረጋል። በጠላት ላይም እርምጃ እየተወሰደ ነው ተብሎ ሰዎቹን የመንግስት አካላትም አወያይተው

ተመልሷል። ወደዛ ማለት ነው ወደ ቀያቸው። እነሱ በሰላም እየኖሩ ነው። ኢንስፔክተር ሱልጣን እሳቸው ሸነ ሲሉ የገለጹትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በስቪሎች ላይ ጥቃት መፈጸሙን በመጥቀስ ወንጅለው በታጣቂዎች ላይ እርምጃ የተወሰደ ነው በማለት ማክለዋል። ከአሁን በፊት እዚያ አካባቢ

ሲንቀሳቀስ የነበረው ወይ ኮኔክሽን የሚባለው ጠላት አሁን በዚህ ደረጃ ስጋት እየሆነ አይደለም። ፀጥታ አካላቱ አካባቢውን ተቆጣጥሮ በየቀኑ ኦፕሬሽንም እየተደረገ ነው፣ እርምጃም እየተወሰደ ነው። የተገደሉትን ሰዎች ቁጥር በተመለከተ ግን ገና በምርመራ ላይ ያለ ጉዳይ መሆኑን በመጥቀስ ቁጥራቸውን

ከመናገር ተቆጥቧል። እኔ ክሽኔ ካሁን በፊትም እንደምንቀሳቀስ ይታወቃል። ግን በተወሰኑ ሰዎች ላይ ዋን ዜጎች ላይ እርምጃ ወስዷል ባለፈ የአካባቢው ነዋሪዎች ለአሜሪካ ድምፅ እንዳሉት ጥቃቱ በተለያዩ ጊዜያት ሲፈጸም ቆይቷል። የጥቃቱ ሁኔታ እየተባባሰ መጥቶ ግን መስከረም 18 እና 19 2015 ዓ ም በሥራ ቦታና በቤታቸው የነበሩ ሰዎች በግፍ ተገሏልም ብሏል። በዚህም ምክንያት

አካባቢውን ጥለው መሰደዳቸውን ጠቅሰዋል። በጥቃቱ ምክንያት ተፈናቅለው ወደ መጡበት የደቡብ ክልል ሀዲያ ዞን ሆሳና ከተማ የተሰደዱት ተጎጂ በአንድ ቀን አስራ አራት ስብሎች በማንነታቸው ተለይተው ተገለዋል ሲሉ በስልክ ለቪኦኤ ተናግሯል። አፍርተናል። ብዙ ነገር ጥለና የወጣ ነው። ምንም የወሰደነው ነገር ና የራሳችን ሸሽተን በአንድ ቀን አስራ አራት ሰዎች ሲገደል ከዛ በኋላ ሌላ ላይ በሙሉ እያንዳንዳችን ላይ ኔና አሁን ዛቻ ደርሶብኛል በጣም እና በእያንዳንዱ ላይ ዛቻ ሲደርስ ዛቻ ፈርተን ጥለና የወጣ ነው። ዘር ተኮር የሆነ ግድያ ነው ሲደረግ የነበረው ያው ውጡ

ደቡቦች ከዚህ ካልወጣችሁ ይሄ ኢንዱስትሪ አይፈርስም። እኔ እንደ መታራሚ ያውቆን ሬለም እንደዛ ነው ኢንዱስትሪ ዋና አልሚ ናቸው እናንተ ካልወጣችሁ በሚባር የግድያ የዘር ጥቃት ነው። በሺዎች የሚቆጠሩ ዜጎች በህይወት የመኖርና የደህንነት ዋስትና አደጋ ውስጥ በመግባቱ ያፈራነውን ሀብትና ንብረትተን ባዶ እጃችን ወደ ደቡብ ክልል ዞኖች ሸሽተናል በማለት ማስታውቀዋል። በተለያዩ የልማት ድርጅቶች ተቀጥረው የፍራፍሬ ምርቶችን በማምረት ስራ እንደሚታደሩ የሚናገሩት እነዚህ ተጎጂዎች ነው ያሉ ሰዎች

ጥቃቱ መፈጸም ከጀመረ ወራትን አስቆጥሯል ነው የሚሉት። በከምባታ ዞን ዶዮገና ከተማ ዘመድ ቤት የተጠለሉት ስማቸውን ያልገለጹ የልጆች እናት ባሌ ለስብሰባ ተብሎ ከቤት ተወስዶ ተገሎብኝ ከታመሙ ልጆቼ ጋር ለችግር ተጋልጥናል ስሉ ተናግሯል። አብሌ ሰላሳ ላይ ነው ማታ ሁለት ሰዓት ላይ በምንም እንግዲህ ፖለቲካ ምናምን ከቤት አውጥቶ ነው ሰዎቹን እንግዲህ ስብሰባ አለ ምናምን እያሉ ከቤት አውጥቶ አውጥቶ አንድ ሰው አንድ ላይ

አራሸንን እንግዲህ ከዛ ምንም እንትን የያዘ ነው። ምንም የምናየው ነገር የለም። እንግዲህ በነፍስ አለ ሰው ነፍሱ ነፍሱ ረሳ እንግዲህ፣ እዛ ዶዜን ነው መሰደር የቀበረ ዶዜን የቆፈረ ዶዜን ነው ፈኑን የሚመለሰው። አጎቴ ያሉትን ጨምሮ በተለያዩ ስፍራዎች በሲቪሎች ላይ የግድያ ወንጀል መፈጸሙን የመታራ ከተማ ነዋሪ መሆናቸውን የገለጡት አቶ ደሚሴ ለዳሞ ተናግሯል። አቶ ደሚሴ ለአርባ ዓመታት ከኖርኩበት ተፈናቅዬም ከልጆቼ ጋር በከፍተኛ ችግር ውስጥ ይገኛለውም ብሏል።

ሁሉንም ነገር ቀይለን ቦታችንን ልጆቻችንን ይዘን ተፈናቅለን አደያ ዞን ነው የገባ ነው። እነሱ ባለስልጣኖችም ሸኔ ነው ነው የሚሉት አንድ ጊዜ እንደ በአስራ ሁለት ሰ ሞታ ጊዜ ድሪያ ሁሉ አቁመን ወረዳው መጣ በወሰት ወረዳ ነው የሚባለው። ስለተገደሉ ሰዎች ቁጥር ያልጠቀሱት የዞኑ ፖሊስ አዛዥ ኢንስፔክተር ሱልጣን ተፈናቅለው ወደ ትውልድ ክልላቸው ስለተመለሱ ነዋሪዎች የሚያውቁት ነገር እንደሌለ ነው የተናገሩት። መንግስት ኦነግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሠራዊት ብሎ የሚጠራው ታጣቂ ቡድን በተደጋጋሚ ጊዜ ተመሳሳይ ውንጀላዎችን ሲያስተባብል ቆይቷል።

በኦሮሚያ ክልል ምስራቅ ሸዋ ዞን በፈንታለና በውስት ወረዳዎች ውስጥ ተፈጸመ ስለተባለው ጥቃት ለአሜሪካ ድምፅ የአፋን ኦሮሞ ክፍል ምላሽ የሰጡት የድርጅቱ ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ ይህንን ብሏል። ገሩ ዱቢ ሰነጀልሰኒ አከዋኑኒ ኬኛ ነሞት ነጋር። ነገር ግን ይህን ጠምዝዘው ኃይሎቻችን ብሔራቸውን ለይተው ያውም ሰላማዊ ሰዎች ላይ ግድያ ፈጸሙ የሚባለው የሐሰት ፕሮፓጋንዳ ነው።

ለዚህ ነገር ምስክርነት የሰጡት ምናልባት ሀገር እያስተዳደረ ባለው ስርዓት ጫና ደርሶባቸው ሳይሆን አይቀርም። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ለቀደሞ ዘገባው ዮናታን ዘብድዮ ስላመስግንና ለምሽቱ የመጽሄት ክፍለ ጊዜ የመጨረሻ ወዳደረግ ነው ቅንብር ልውሰዳችሁ፣ ወደ አዲስ አበባም ይመልሰናል።

በአዲስ አበባ የተዘጋጀው አዲሱ ምዕራፍ ሁለት የወዳጅነት ፓርክ ወደ ሀምሳ የሚጠጉ ጥንዶችን የሰርግ ስነ ስርዓት በማስተናገድ ትላንት ለአገልግሎት ክፍት ሆነዋል፣ ይለናል ኬኔዲ አባተ በተከታዩ ዘገባው። ለሰርግ ስነ ስርዓት የሚሆን የሰርግ አጸድ የተባለ ስፍራን አካቶ በተገነባው በዚህ ፓርክ በተካሄደው የሰርግ ስነ ስርዓት ላይ የተሞሸሩ ጥንዶች በዚህ መልኩ የሰርግ ድግስ ማድረግ ከወጪ እንዲሁም ትውውቅን ከመፍጠር አንጻር አስተዋጽኦ የጎላ ነው

ማለታቸውንም ጠቅሰዋል። እናም መበረታታት አለበት ነው ያሉት። ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው ከሙሽሮቹ ጋር በጋራ ኬክ መቁረሳቸውን ጠቅሶ ኬኔዲ ተከታዩን አድርሰናል። የምንገኝበት የጥቅምት ወር በኢትዮጵያ ጋብቻ ከሚፈጸምባቸውና

ሰርግ ከሚዘወተርባቸው ወቅቶች አንዱ ነው። ይሁን እንጂ አብዛኛው የኢትዮጵያ ማህበረሰብ ለሰርግ ድግስ የሚሰጠው ቦታ ትልቅ ቢሆንም ይህን ስነ ስርዓት ለማከናወን የሚያስችሉ ስፍራዎች ግን ውስን ናቸው። ለዚሁ የሰርግ ስነ ስርዓት የሚሆን የሰርግ አጸድ የተባለ ስፍራን ጨምሮ

ለተለያዩ አገልግሎቶች የሚሆኑ ስፍራዎችን አካቶ የተዘጋጀው አዲሱ ምዕራፍ ሁለት የወዳጅነት ፓርክ በጠቅላይ ሚኒስትር አብይ አህመድ ተመርቆ በተከፈተበት በትላንትናው ዕለት ጥቅምት 20 ለበርካታ ሙሽሮች የሰርግ ጥያቄ ምላሽ ሰጥቷል። ወደ አምሳ የሚጠጉ ጥንዶች በዚሁ የተዋበ ስፍራ የሰርግ ስነ ስርዓታቸውን በአንድነት አከናውነዋል። የፓርኩን መከፈት ምክንያት በማድረግ በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት በተካሄደው በዚሁ የሰርግ ስነ ስርዓት ላይ

ጋብቻቸውን ከፈጸሙ ሙሽሮች መካከል ሌንሲ ተስፋዬና ዶክተር ጌቱ ገላግል ይገኛሉ። ይህን እድል በማግኘታቸው ደስተኛ መሆናቸውን የምትገልጸው ሌንሲ ሙሽሮች ሰብሰብ ብለው በዚህ መልኩ የሰርግ ስነ ስርዓታቸውን ማከናወናቸው አለው የምትለውን ጠቀሜታ ታስረዳለች። በእንደዚህ አይነት መደረጉ እንደኔ አስተሳሰብ ለሌሎቹ ምሳሌ ይሆናል። ይሄ ፓርክ

ብዙ ኢቨንቶችን እዚህ ጋር ማዘጋጀት ይቻላል። ቦታው ለዛ በጣም ምቹ ነው። ቪው በጣም ደስ ይላል። አየሩ ቆንጆ ነው እና እንዲሁም ለሰርግም ደግሞ ቀለል ባለ በጣም የሚያምር ለፎቶ መስክ ሌላ ቦታው አሁን ደብረ ዘይት ምናምን ከመሄድ ይሄ ከውጭ አንጻርም ያው እንደኔ የተሻለ ነው። በጣም ሁሉንም የሚያማከለ ስለሆነ ማለት ነው። ስለዚህ ከውጭ አንጻርም በጣም የተሻለና መልካም የሆነ ነገር ነው።

ሁለተኛ ደግሞ ማግባትንም ያበረታታ ይመስለኛል። ጥሩ ነው። ባለቤቷ ዶክተር ጌቱም በዚህ ሀሳብ ይስማማል። እጣ ውስጥ ገብተን ነው እድሉ እናገኘን እድሉ በማግኘታችን በጣም ደስ ብሎኛል። ይሄ እነዚህ ያማረ ሁሉም ቻው ተሰብስቦ እነዚህ ከነሱ መሀል መሆናችን በጣም ያስደስታልና ሰው በምክንያት ሲገናኝ ብዙ ነገር ሼር ያደርጋልና

አሁን ወደዚህ ስንመጣ የተወሰነ ሰው ነው ይዘን የምንመጣ ወጪ ለመቀነስም በጣም ይረዳል እያስባለ አረፋት መሐመድ ና መዲና አያ ነው የዚህ ሰርግ ተቋዳሽ የሆኑ ሌሎች ሙሽሮች ናቸው እውነት ለመነጋገር ዛሬ በጣም ደስ የሚል ቀን ነበር ሶሻል ሚዲያ ላይ ከተለቀቀ በኋላ እንደ አጋጣሚ ነበር እኔ አፕላይ ያረኩት እና እድሉ እንደደረሰኝ ደውለው ሲነግሩኝ አላመንኩም ነበር እውነት አልመሰለኝም ነበር ከዛ በኋላ ግን ይሄ ነገር እንደተዘጋጀ ሰማን

እና ለባለቤት የምነገርኳት በጣም ደስ የሚል ስሜት ነበር። በወቅቱ ሲደወል ይሄ የማይገኝ አጋጣሚ ስለሆነ አሪፍ ነበረ። ያው መንግስት ይህን ነገር አመሻሽቶልን ቦታውን እንደዚህ ያሳምረው ከተማል ከተማ ላይ ለእይታ ለሰርግ አሪፍ ነገር አድርጎ አቅርቦልናል። እና አሪፍ አጋጣሚ ነው እየተደሰትን ያለነው።

በዚህ የሰርግ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ከባለቤታቸው ቀዳማዊት እመቤት ዝናሽ ታያቸውና ከአዲስ አበባ ከተማ ከንቲባ አዳነች አበበ ጋር ተገኝተው ከሙሽሮቹ ጋር በጋራ ኬክ ቆርሰዋል፣ የፎቶ ስነ ስርዓትን አከናውነዋል። ደስ ብሎኛል። ቆንጆ ቀን ያሳለፍ ነው። በጣም የሚያምር ቦታ ነው የተዘጋጀልን። በቃ ያምራል። በጣም ደስ ብሎኛል።

በጣም እጅግ ደስ ብሎናል ከጠቅላያችን ጋር ፎቶ በመነሳታችን ይህን እድል በማግኘታችን በጣም ደስተኛ ነኝ። ጠቅላይ ሚኒስትሩ ከዝግጅቱ በኋላ በማህበራዊ ድረገጾቻቸው ባስተላለፉት መልእክት የወዳጅነት ፓርክ ምዕራፍ ሁለትን በከፈትንበት እለት በሰርግ ጸዱ ጋብቻችሁን የፈጸማችሁ ሁሉ እንኳን ደስ አላችሁ፣ በማለት መልካም ምኞታቸውን ገልጸዋል። የከተማዋ ከንቲባ ወይዘሮ አዳነች ደግሞ

በስፍራው ባስተላለፉት የእንኳን ደስ ያላችሁ መልእክት ፓርኩ ለአንድ ሳምንት በነጻ አገልግሎት እንደሚሰጥ ተናግረዋል። የዛሬ ተጋቢዎች እንኳን ደስ ያላችሁ እያልን እስከ ሳምንት ድረስ ይሄ ስፍራ ክፍት ነው በነጻ ወላጆች ልጆችን በመላክ ራሳቸውም እየመጡ ይሄንን ያማረ የተዋበ አስተማሪና አዝናኝ የሆነውን ስፍራ መጎብኘት እንዲችሉ ጥሪ እናቀርባለን። ሳምንት ተጋቢዎችም

እዚህ ስፍራ ላይ በነፃ መጥተው ሰርጋቸውን ማከናወን እንደሚችሉ በዚህ አጋጣሚ በመግለጽ ሙሽሮች በድጋሚ እንኳን ደስ ያላችሁ፣ መልካም ጋብቻ የሆነላችሁ። አመሰግናለሁ። በሰርጉ ስነ ስርዓት ላይ አስተያየታቸውን የሰጡን ሙሽሮች በዚህ መልኩ የሚደረግ የሰርግ ድግስ መለመድ እንዳለበት ይገልጻሉ። በነፃ ይህን የመሰለ ፓርክ የመጀመሪያ ከበርም ስንገባ የመጀመሪያ ሙሽሮች ነን

እና ደስ ብሎናል። አቀባበላቸው በጣም ቆንጆ ነው። ከመጀመሪያው የነበረው በስልክ ራሱ ደውለን ስናወራቸው ያላቸው ትሪትመንት በጣም ደስ የሚል ነው እና ሁሉም ቦታ እንደዚህ ቢሆን ደስ ይላል። ሆቴሎች እራሱ እንደዚህ ቢያደርጉ በጣም መልካም ነገር ነው ወይ ማለት ሙሉ ለሙሉ እንደዚህ ባይሆንም እንኳን የሆነ ነገር የተወሰነ ነገር ተዘጋጅቶ እንደዚህ ቢደረግ ሌሎችም እንደዚህ ቢያደርጉ መልካም ነው። ያው አንድ ላይ በርከት ስንል ደስ ይሌለን

ያው ኢትዮጵያዊ አንድ ላይ ሰብሰብ ብሎ ቡና ሲጠጣም ነው የሚያምርበት። ስለዚህ ይሄም ደግሞ ከዛ አንጻር ያው ስም በዛ አንድ ላይ ስንሆን ሁሌም የተሻለ ነገር ይመጣል። ከውጭ አንጻርም ጥሩ ነው ብዬ አስባለሁ። እንደዚህ ዓይነት አጋጣሚዎች መኖሩ ያው አንደኛ ለሀገሪቷም ጥሩ ነው። ፎቶ ለመነሳት የተለያየ ቦታ ይኬድ ነበር ከዚህ በፊት ሀገር ለቀው እንደዚህ የቱሪስት መስህብ የሆኑት አካባቢዎች ሄደው ይነሱ ነበር። አሁን ግን መሰል ነገራቶች መሃል ከተማ ላይ በመዘጋጀታቸው

የአዲስ አበባ ነዋሪም ሆነ ኢትዮጵያ ነዋሪ መጥቶ እንደዚ ዓይነት ቦታዎችን ስለሚጠቀም ጠቀሜታው ይሄንም ይባላል በጣም ከፍተኛ ነው። አንዱ እንግዲህ ትንሽ ጎጂ ባህላችን ይመስለኛል ሰርግ ወጪ ካለው። እንደዚ ዓይነት አጋጣሚዎች ግን ብዙም አልተለመዱም ነበር በሀገራችን እንደዚህ አሁን ላይ እስከ ሀምሳ ሰው አንድ ላይ ነው። አሁን ላይ እንግዲህ ፕሮግራማችን ያካሄድ ነው እንደዚ ዓይነት ነገራቶች በጣም በአነስተኛ ወጪ በአነስተኛ የሰው ኃይል

ጥሩ ሰርግም በአማረ ሁኔታ ማድረግ ይቻላል። ይሄም መለመድ አለበት። ሰው ተሰብስቦ አንድ ላይ ሰርጉም በአንድ ቀን ማድረግ ቢለመድ አሪፍ ባህል ነው ብዬ አስባለሁ። ወይ ከዚህ በኋላ ድግስ ታደርጋላችሁ ወይስ? እንዲያው አይ በቃ ይሄ የተሸፈነልን አይገኝም። ወደ ውጭ ቢቀየር በጣም ብዙ ነውና አሪፍ ነው። ከዚህ በኋላ ምን ደንግስ አይመስለኝም።

አራት ኪሎ አካባቢ ከጠቅላይ ሚኒስትር ጽህፈት ቤት ባለው ተቃራኒ ስፍራ ከመጀመሪያው ምዕራፍ የወዳጅነት ፓርክ ትይዩ የተዘጋጀው የዚሁ አካል የሆነው ሁለተኛው ፓርክ ከሰርግ አጸድ በተጨማሪ የስፖርት ማዘውተሪያ፣ የህፃናት መጫወቻና ሌሎችንም ስፍራዎች በውስጡ ያካተተ ፓርክ ነው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።

ኬኔዲ አባተን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ታዲያ ወደ ሁለተኛው አጋማሽ እየዘለቅን ነው። በኢትዮጵያ የሰዓት አቆጣጠር አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከአርባ አራት መሆኑን ያመለክታል። ለሁለተኛው ክፍል ቀዳሚ ያደረግነው ሐኪሞን ይጠይቁ ነው። ተከታዩ

ሳምንታዊ ቅንብር ሐኪሞን ይጠይቁ ለምሽቱ የመስማት አቅም እንደምን ይጠፋል በሚል ርዕስ መንስኤዎቹንና አስቀድሞ ለመከላከልም የሚያግዙ የሐኪም ምክሮች ዙሪያ ትኩረት ያደርጋል። በዚህ በዩናይት ስቴትስ በአንገት በላይ ሕክምናና የቀዶ ሕክምና ባለሙያነት የሚያገለግሉትን ዶክተር በላቸው ተሰማን ነው ያነጋገር ነው። ወደ ምልልሳችን ልውሰዳችሁ።

አመሰግናለሁኝ አመሰግናለውኝ። የመስማት ችግር እንትን እንዳልከው ብዙ ያለ ነው እና ስለ መስማት ችግር ከመነጋገር በፊት እንዴት ነው መስማት የምንችለውን የሚለውን መንካት አለብን። ጆሮ ሁላችንም የምናየው የውጫዊ አካል አለው። በዓይን የሚታየው ጆሮ ማለት ነው። ከዛ በኋላ የጆሮ ቀዳዳ አለ። ከጆሮ ቀዳዳ በኋላ የጆሮ ታምቡር አለ። እሱም የጆሮ ታምቡር የውጪ ጆሮና የውስጣዊ ጆሮ የሚለውን ሁለቱን ክፍል የሚለያየው ነው ማለት ነው።

ያ የጆሮ ታምቡር በኋላ የውስጥ መሀል ጆሮ እሱ ውስጥ ትናንሽ ጥቃቅን የጆሮ አጥንቶች አሉ። እነሱም ተነቃንቀው ከመሀል ጆሮ ወደ ውስጥ ጆሮ የጆሮ ነርቮቹን እና ጥቃቅን አካላቶቹን የሚይዘው አካል ነው። ከዛ በኋላ ያለው ወደ አንጎል የሚሄደው የጆሮ ነርቭ ነው እና እነዚህን አጠቃሎ ነው የጆሮ ሕዋስ ያለው። እነዚህን ሁሉ ለማነቃነቅ በመጀመሪያ የሚያስፈልገው የድምፅ ኃይል ነው።

የድምፅ ሀይል ያው የሜካኒካዊ ሀይል ስለሆነ እሱም ሀይል ተነቃንቆ በውጭ ባለው የጆሮ ህዋስ ከዛ በኋላ በጆሮ ቀዳዳ አልፎ ጆሮ ታምቡርን አነቃንቆ

ይሄ ንቅናቄ ወይም ይሄ የድምፃዊ ሀይል ወደ መሀል ጆሮ እነዛ ጥቃቅን አጥንቶቹን አነቃንቆ ከዛ በኋላ ወደ ኬሚካል መልእክትነት ተቀይሮ እሱም ደግሞ ከዛ በኋላ የነርቭ ንቅናቄ ያደርግና ከዛ ነው አንጎላችን ይሄንን ሊያዳምጥ የሚችለው። በፍጥነት ውስጥ የምንሰማው በንግግር ይሁን በሌሎች ሁኔታዎች፣ በአንድ እርግብግቦች የተፈጠረ ድምፅ እኛ እስከምንሰማውና ድምፁን ተረድተን እስክናገናዝብ ያለው ጊዜ አጭር እንደመሆኑ እነኚህ ሂደቶች መካሄዳቸው ልብ አንለም።

ቅድም የገለጿቸው በርካታ የመስማት ህዋሳት የሚሳተፉበትን ሂደት በዚህ መልኩ አንረዳውም እንጂ እነኚህ ሁሉ ሂደቶች ግን ይካሄዳሉ። በዛ ቅጽበት ውስጥ በጣም ልክ ነው እሱ። አዎ፣ በዛ ቅጽበት ውስጥ ግን እነዚህን ነገሮች መረዳት የምንችለው ምንድን ነው፣ አንተ ቅድም መጀመሪያ ላይ እንደገለጽከው ችግር ሲኖር ነው። የዛን ጊዜ ነው አሁን እነዚህ ነገሮች ምንድን ነው የተበላሸው፣ ምን እነዛ አካላት ውስጥ ምንድን ነው ችግር ያለው የሚለው ጋር መድረስ እንችላለን።

መልካም ዶክተር በላቸው እንዳሉት እንግዲህ ጤነኛውን የመስማት ሂደት ወይም በጤናማ ሁኔታ ውስጥ ያለ አንድ ሰው ወይም የመስማት ህዋሳቶቹ ያልተጎዱ ሰው በምን መልኩ መስማት እንደሚችል ተረድተናል። አንዳንድ ጥናቶች በዚህ በዩናይት ስቴትስ ያለውን እንደሚያሳዩት ሰላሳ ስድስት ሚሊዮን አሜሪካውያን የመስማት አቅማቸውን ማጣታቸውን የሚናገሩበት በዓለም አቀፍ ደረጃም የመስማት ችሎታቸውን የሚያጡ ሰዎች እየሰፋ ባለበት ሁኔታ ውስጥ ነው ያለ። ነው የተለያዩ ምክንያቶች ይጠቀሳሉ

የኢትዮጵያን ባናውቅም ብዙ ሰዎች የሚጎዱበት ይህ መስማት ችግር እንዴት ይፈጠራል? ዋና ዋና የሚባሉትን በማስረዳት ቢጀምሩ። ይሄ በጣም ጥሩ ጥያቄ ነው። በዓለም ስናይ የጆሮ ችግር በጣም የተረሳ ነው። ምክንያቱም እንደ ሌላ አካለ ጉድለትነት ወይም ጆሮ ችግር አይታይም፣ ውስጣዊ ችግር ስለሆነ

ይሄም በብዙ ሰዎች ላይ ያለ ነው። መደበቅም የሚችል ነው። ጉዳቱ በአይን ስለማይታይ ያ ሰው ካልተናገረ ወይ ሲቸገር ካላየን ያን ያህል ክብደት አንሰጠውም እያሉን ነው። በጣም ልክ ነው። እሱን መገንዘብ አስፈላጊ ነው። ስለዚህ አንድ ሰው የመስማት ችግርም ቢኖረው ላንገነዘብ እንችላለን

እና አንዳንድ ነገሮችን ለመጥቀስ ሞክራለሁኝ መገንዘብ እንድንችል። ስለዚህ የመስማት ችግርን ወይ በእድሜ ወይ በሌላ ሌላ ችግሮች አድርገን ለማየት እንችላለን። ህጻናቶች የመስማት ችግር ሊኖርባቸው ይችላል። አሁን ቅድም የጠቀስከዋቸውን ህዋሳት በሙሉ ቢሰሩም ወይ በትንሽ በጉንፋን ምክንያት ጆሮአቸው ውስጥ ውሃ ሊይዝ ይችላል። አንዳንድ ጊዜ በጆሮ ኢንፌክሽን ምክንያት ሊቆስል ይችላል

ሊቆስ ይችላል እና እዛው መሀል ጆሮ እንደጠቀስኩት ከታምቡሩ ጀርባ ውሃ ሊይዝ ይችላል እና በዚህ ምክንያት ልጆቹ የማዳመጥ ችሎታቸው ሊቀንስ ይችላል። ልጆች እያደጉ ስለሆነ መስማት ከተሳናቸው አንጎላቸው ደግሞ ይሄንን የማደግ ችሎታው ሊቀንስ ይችላል።

ስለዚህ አንዳንድ ጊዜ ይሄንን መገንዘብ ይኖርብናል። ስለዚህ እያደጉ ያሉ በአንድ አመት በሁለት አመት በሶስት አመት ያሉ ልጆች አንዳንድ ነገሮች ካየን ስንጠራቸው ስማቸውን፣ አንድ ጮክ ያለ ነገር ሲመጣ መደንገጥ ካልጀመሩ ችግር ሊኖር ይችላል። እነዚህን ነገሮች መገንዘብ ይኖርብናል። አለመስማታቸውን የምናረጋግጥበት ምልክት ነው እየገለጹ ያሉት። አዎ፣ በአፈጣጠርም ችግር ሊኖር ይችላል። አንዳንድ ሰዎች ካለ ጆሮ ሊፈጠሩ ይችላሉ። ከውጭ ያለው ጆሮ

አንዳንድ ሰዎች የጆሮ ቀዳዳቸው ተደፍኖ ሊፈጠሩ ይችላሉ። አንዳንድ ሰዎች የመሀል ጆሮአቸው ወይ ውስጣዊ ጆሮአቸው ችግር ሊኖረው ይችላል እና እነዚህ ሰዎች በቀኝ በኩልም ወይ በግራም በኩል ሊሆን ይችላል ይሄ ችግር ያለው እና በአንድ ጆሮቸው በደንብ እየሰሙ ሌላኛው ጆሮአቸው ላይሰራ ይችላል ማለት ይሄ የተፈጥሮ ችግር ሊሆን ይችላል እና እንደዚህም አይነት ችግር ሊኖር ይችላል። እንግዲህ በርካታ መንስኤዎች መኖራቸውን አስረድተውናል ዶክተር በላቸው።

ከአካላዊ ሁኔታ እስከ ተለያዩ የበሽታ አይነቶች በልጅና በአዋቂም ልዩ ልዩ ገጽታዎች ሊኖሩት ይችላሉ። በምልክትነት የምንጠብቃቸውንም ገልጠዋል። አሁን በህጻናቱ የጠቆሙት አይነት እንዲያነቃቸው የምንፈልገው ድምፅ ሲሰማ አለመመለሳቸው እንደ ምልክት ሊቆጠር ይችላል። ሌሎች በአዋቂዎች የሚታዩ የመስማት ችሎታ ማነስን ሰዎቹ አለመስማታቸውን ከማወቃችን ሌላ በሌሎች ሁኔታዎች የሚገለጡ አሉ።

አዎ አሁን መጀመሪያ ላይ እንግዲህ የጠቀስኩት በህጻናት ላይ ወይም እያደጉ ያሉ ሰዎች ላይ የሚታየውን ችግር ይሆናል። በሰፊው በመጀመሪያ በቀላሉ ሊፈታ የሚችል ችግር የጆሮን ቀዳዳ የሚደፍ ነው፣ የጆሮ ኩክ ችግር ነው ያው እና እነዚህን ብዙ ጊዜ በዚህ ሀገር በምናየው ጊዜ ጆሮ በጥጥ ማጽጃ አለች ኪዩቲፕ እና

በብዙ ሰዎች ላይ ያው ጆሮአቸውን ለማጽዳት በሚሞክሩበት ጊዜ ያን የጆሮን የጆሮ ኩክ ወይም ኢር ዋክስ ይባላል፣ እሱን እየገፋ ጆሮ ታንቡር ሊደፍን ይችላል። ማለት ይሄ ቅድም የጠቀስኩት አየሩ ማነቃነቅ ከፍ ያለ ኃይል ያስፈልገዋል ማለት ነው። ድምጽ የሚያልፍበት መንገድ ይዘጋበታል፣ የጆሮ ታምቡሩ ጋር አይደርስም? አዎ በቀላሉ ሊፈታ የሚችለው እሱ ነው እና በተቻለ መጠን ይሄ ኪውቴፕ አለመጠቀም በጣም አስፈላጊ ነገር ነው። ምንድን ነው በምትኩ የሚመክሩት

ብዙዎች እንዳሉት እንዲሁም ያን ችግር ለመከላከል ብለው ያደረጉት ለጉዳት ሊዳርግ ከቻለ ምንድን ነው በአማራጭነት የሚመክሩት? በቤት ውስጥ ሊደረግ የሚችል በመጀመሪያ ምንም ነገር አለማድረግ ነው። ያ የጆሮ ኩክ ሲፈጠር ራሱ የሚወጣ ስለሆነ ምንም ለማድረግ አለመሞከረ፣ አንደኛ። ሁለተኛ አንገት በላይ ሐኪሙ አንዳንድ ጊዜ ችግር ያለባቸው ሰዎች አሉ። እነሱ አንገት አጠብ ይችላል

የተከታተላችሁት የሐኪሞን ይጠይቁን የምሽቱን ዝግጅት ነበር። ተፈጥሯዊውን ድምፅ የመስማት ሂደት የሚፈጠርበትን መንገድ ጨምሮ የመስማት አቅም እንዴት ሊታጣ ይችላል በሚለው ዙሪያ ከአደጋው ለመከላከል የሚያስችሉ ወይም ለመጠበቅ የሚያስችሉ መንገዶችን ጨምሮ ዶክተር በላቸው ተሰማ የሰጡትን ሙያዊ ትንታኔ ነበር። ሳምንት በሌላ ፕሮግራም ነው የምንመለሰው። አድማጮች አሁን ፕሮግራሞቻችንን እንዴት መከታተል እንደምትችሉ

እናስታውሳችሁ የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪ

መልካም አድማጮች፣ አሁን ለምሽቱ የመጨረሻ ቅንብር ስፖርት። ኬኔዲ አባተ

በባህር ዳር ከተማ እየተካሄደ በሚገኘው የመጀመሪያው ዙር ቤት ኪንግ የኢትዮጵያ ፕሪምየር ሊግ የአምናው የሊጉ ሻምፒዮን ቅዱስ ጊዮርጊስ በአምስት ጨዋታዎች 12 ነጥቦችን ሰብስቦ በመሪነት ላይ ይገኛል። በተከታዩ ደረጃ ላይ የሚገኘውን ኢትዮጵያ መድንን ሰባት ለአንድ በሆነ ሰፊ ልዩነት በማሸነፍ ውድድሩን የጀመረው ጊዮርጊስ ተከታታይ አራት ጨዋታዎችን ካሸነፈ በኋላ በአምስተኛው ጨዋታ በፋሲል ከነማ ሽንፈትን አስተናግዷል።

ሆኖም በመጀመሪያዎቹ አራት ድሎች በሰበሰበው አስራ ሁለት ነጥብ ከመድን ጋር እኩል ነጥብ ቢኖረውም በግብ ብልጫ ሊጉን እየመራ የባህር ዳር ቆይታውን አጠናቋል። ዘንድሮ ሊጉን ከተቀላቀሉ ክለቦች መካከል ጠንካራ ፉክክር በማድረግ ላይ የሚገኘው ኢትዮጵያ ምድን ከመጀመሪያው አስደንጋጭ ሽንፈት በኋላ የሚቀመስ አልሆነም። በመክፈቻው ጨዋታ በፈረሰኞቹ ሰባት ለአንድ የተሸነፈው ምድን ከዚያ በኋላ ያደረጋቸውን አራት ተከታታይ ጨዋታዎች በመርታት ከጊዮርጊስ ጋር እኩል አስራ ሁለት ነጥብ ይዞ በግብ ልዩነት

ሁለተኛ ደረጃ ላይ ይገኛል። ሀዲያ ውሳናና ኢትዮጵያ ቡና ደግሞ በእኩል አስር ነጥቦች በግብ ተበላልጠው ሶስተኛና አራተኛ ደረጃ ላይ የሚገኙ ክለቦች ናቸው። ከተከታታይ ሽንፈት በኋላ አሰልጣኙን በጊዜ ያሰናበተው ሲዳማ ቡና፣ ለገጣፎ ለገዳዲና ወላይታ ዲቻ በቅደም ተከተል ከ14 እስከ 16 ያለውን ደረጃ በመያዝ በወራጅ ቀጠና ላይ ይገኛሉ።

ለ2022 የዓለም ዋንጫ ኳታር ለመግባት የኮቪድ-19 ምርመራ ውጤት እንደማያስፈልግ የአገሪቱ ጤና ሚኒስቴር ገልጿል። የዓለም ዋንጫ አስተናጋጇ ኳታር ጎብኚዎች ወደ አገሪቱ ሲገቡ ከኮቪድ-19 ነጻ መሆናቸውን የሚያረጋግጥ የምርመራ ውጤት መያዝ አይጠበቅባቸውም ብላለች። የባህረ ሰላጤዋ አረብ ሀገር ከዚህ ቀደም ለዓለም ዋንጫው በአየርም ይሁን ድንበር አቋርጠው በየብስ ወደ አገሪቱ የሚገቡ ደጋፊዎች የክትባት ሁኔታቸው ምንም ይሁን ምን ከሀገራቸው ሲነሱ ከኮቪድ-19

ዘጠኝ ነጻ መሆናቸውን የሚያሳይ የምርመራ ውጤት መያዝ አለባቸው የሚል አስገዳጅ ሕግ አውጥታ ነበር። ኳታር ከሶስት ሳምንታት በኋላ ህዳር 11 ተጀምሮ እስከ ታህሳስ ዘጠኝ 2015 ዓ.ም ለሚቆየው የዓለም ዋንጫ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 1.2 ሚሊዮን ጎብኚዎች ይመጣሉ ብላ እየጠበቀች ነው። የኳታር ነዋሪዎችም ከውጭ ወደ ሀገራቸው ሲመለሱ በ24 ሰዓታት ውስጥ የኮቪድ-19 ምርመራ እንዲያደርጉ የሚያስገድደው ሕግ መነሳቱን የአገሪቱ ጤና

ሚኒስቴር የገለጸ ሲሆን የኮቪድ ገደቦች የቀለሉት የቫይረሱ ስርጭት ኳታርን ጨምሮ በዓለም ዙሪያ እየቀነሰ በመምጣቱ ነው ሲል በመግለጫው አመልክቷል።

ኳታር ባለፈው ሳምንት የአፍና አፍንጫ መሸፈኛ ጭንብል ወይም ማስክ የማድረግ አስገዳጅ ህጓን በማቅለል ህጉ በጤና ተቋማት ደረጃ ብቻ እንዲተገበር ወስናለች። በስታዲየም ተገኝተው የአለም ዋንጫ ጨዋታዎችን የሚመለከቱ ሰዎችም ማስክ ለማድረግ አይገደዱም። ወደ ሶስት ሚሊዮን የሚጠጋ ሕዝብ ባላት ኳታር የኮቪድ-19 ወረርሽኝ ከተከሰተ በኋላ በአጠቃላይ ከ440 ሺ በላይ ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከነዚህም 6

ዘጠና ሁለት ሰዎች ሕይወታቸውን ማጣታቸውን የጤና ሚኒስቴሩ መረጃ ያሳያል ሲል ሮይተርስ ዘግቧል። ካፍ የ2025 የአፍሪካ ዋንጫ አስተናጋጅነትን ከጊኒ ከነጠቀ በኋላ ተለዋጭ አስተናጋጅ ለመምረጥ በይፋ ጨረታ አውጥቷል። የ2025 የአፍሪካ ዋንጫን በቅርቡ ከጊኒ መንጠቁን ያስታወቀው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ

ባለፈው ረቡዕ በሰጠው መግለጫ አዲስ ሀገር ለመምረጥ ፍላጎቱ ያላቸው ሀገራት እንዲያመለክቱ እድል ሰጥቷል። ለዚህም ለአባል ማህበራት ደብዳቤ መላኩን ነው ያስታወቀው። መስፈርቱን የሚያሟሉና ፍላጎቱ ያላቸው ሀገራት እስከ ታህሳስ ሰባት ፍላጎታቸውን እንዲያሳውቁ የጠየቀው ካፍ በሚቀጥለው አመት የካቲት ወር ላይ አዲስ አስተናጋጅ እንደሚመርጥ ገልጿል። ኮንፌዴሬሽኑ ጊኒን ከአስተናጋጅነት ያነሳው ሀገሪቱ ውድድሩን ለማዘጋጀት ዝግጁ አይደለችም በማለት ነው። ከአፍሪካ በ

ኢኮኖሚ ኋላ ከቀሩ ሀገራት አንዷ የሆነችው ጊኒ የአፍሪካን ትልቁን የእግር ኳስ ውድድር ለማዘጋጀት የሚያስችል በቂ መሰረተ ልማትም እንደሌላት ካፍ ከዚህ ቀደም መግለጹ ይታወሳል። በተጨማሪም ከአንድ ዓመት በፊት የጊኒ ልዩ ኃይል አዛዥ የነበሩት ዳምቦያ በመፈንቅለ መንግስት ፕሬዝደንት አልፋ ኮንዴን ከስልጣን አውርደው ወደ መሪነቱ መምጣታቸውን ተከትሎ በሀገሪቱ የደህንነት ስጋት ሊኖር እንደሚችልም ተሰግቷል።

በመጨረሻም ዘንድሮ በጠንካራ ወጥ አቋም ላይ የሚገኘው አርሰናል የእንግሊዝ ፕሪምየር ሊግን መምራቱን ቀጥሏል። ትናንት በሜዳው ኤምሬትስ ኖቲንጋም ፎረስትን ያስተናገደው አርሰናል አምስት ለዜሮ በሆነ ሰፊ ልዩነት በማሸነፍ በማንቸስተር ሲቲ ለሰዓታት ተይዞበት የነበረውን የደረጃ ሰንጠረዥ የበላይነት መልሶ ተቆናጧል። አርሰናል ፍጹም የበላይነቱን ባሳየበት በትናንቱ ጨዋታ ከአምስተኛው ደቂቃ ጀምሮ ነው ግብ ማስቆጠር የጀመረው። የተቀሩት የአርሰናል ግቦች ከረፍት በኋላ የተገ

ያገኙ ናቸው። ውጤቱን ተከትሎ አርሰናል በ12 ጨዋታ 31 ነጥብ በመሰብሰብ መሪነቱን ሲይዝ የአምናው ሻምፒዮን ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ባለፉት ሁለት ተከታታይ ጨዋታዎች በቫር ምክንያት ነጥብ የጣለው ቶተናም በ26 ነጥብ ሶስተኛ ደረጃ ላይ ይገኛል።

ቅዳሜ ዕለት አስቶን ቪላን አራት ለዜሮ ያሸነፈውና ዘንድሮ ጥሩ እንቅስቃሴ በማድረግ ላይ የሚገኘው ኒውካስል ዩናይትድ ከ13 ጨዋታ በኋላ በ24 ነጥብ አራተኛ ደረጃን ሲይዝ 12 ጨዋታ ያደረገው ማንቸስተር ዩናይትድ በ23 ነጥብ አምስተኛ ደረጃ ላይ ነው። አምና ሁለተኛ ደረጃን ይዞ ያጠናቀቀው ሊቨርፑል ዘንድሮ ወጥ አቋም ማሳየት ተስኖታል።

በኖቲንጋም ፎረስትና በሊድስ ዩናይትድ በተከታታይ ሽንፈትን ያስተናገደው ሊቨርፑል በ16 ነጥብ ዘጠነኛ ደረጃ ላይ ሲገኝ ገና በ12 ጨዋታ ከመሪው አርሰናል ጋር ያለው ልዩነት 15 ነጥብ ደርሷል። በስፔን ላሊጋ ደግሞ ትናንት በገዛ ሜዳው ከዢሮና ጋር አንድ እኩል በመለያየት ነጥብ የተጋራው ሪያል ማድሪድ

ከ12 ጨዋታ በኋላ በ32 ነጥብ ሊጉን ይመራል። ከማድሪድ በአንድ ነጥብ የሚያንሰው ባርሴሎና ሁለተኛ ላይ ሲሆን፣ አትሌቲኮ ማድሪድ ሶስተኛ ደረጃን ይዟል።

በጣሊያን ሴሪያ ደግሞ ድንቅ ብቃቱን በማሳየት ላይ የሚገኘው ናፖሊ በ32 ነጥብ እየመራ ነው። አታላንታ ሁለተኛ ደረጃ ላይ ሲገኝ፣ የአምናው ሻምፒዮን ሚላን ደግሞ ከናፖሊ በ6 ነጥብ ዝቅ ብሎ ሶስተኛ ደረጃ ላይ ነው። የጀርመን ቡንደስሊጋን ዩኒየን በርሊን በአንድ ነጥብ የበላይነት ባየር ሙኒክን እያስከተለ ሲመራ፣ በፈረንሳይ ሊግ አንድ የከዋክብቱ ስብስብ ፒኤስጂ መሪነቱን አጠናክሮ ቀጥሏል።

ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ለሳምንቱ የስፖርት ዜናዎች ኬኔዲን አመሰግናለሁ። አድማጮች፣ ለሌላው ሳምንታዊ ፕሮግራም አፍሪቃ ነቅርሶች ሰዓታችን አልበቃም፣ በነገው ምሽት እናቀርባለን።

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922እና 25 ሜትር ባንዶች ለሰኞ ምሽት ያዘጋጀውን እዚህ ላይ አበቃ። ያስተናግድኳቸኋሉ አከበደ ከአቀናባሪዋ አብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ከምሽቱ ሶስት ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ ደህና አደሩ። ¶¶